ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማኔኝ ከመስታወት አረጋው ጋር አብረናችሁ ልቆያለን። ሰላም እንደምን አመሻችሁ? በዛሬው ታህሳስ 10 2010 ዓ ም ምሽት ፕሮግራማችን በኦሮሚያ ክልል በምዕራብ ሐረርጌ ዞን ሕይወታቸው የጠፋ 61 ሰዎች ቁጥር ሊጨምር ይችላል ተብሏል። ዳክተር የሶማሌ ኃይል በቀበሌያቸው መጥቶ ተኩሱ ከፍቶባቸው በተኩሱ ጉዳት የደረሰባቸው ናቸው ማለት ነው። ሁለቱ ክልሎች በመንስኤው ላይ የተለያዩ አስተያየቶችን እየሰጡ ናቸው። የሰማችኋቸው የምዕራብ ሀረርጌ ዞን የኮሚኒኬሽን ጉዳዮች ኃላፊ አቶ አብዱረዛቅ መሐመድ ናቸው። በጅጅጋ ዩኒቨርሲቲ መምህር እንደሆነ የገለጸልን ወጣት ደግሞ የጅምላ ግድያ በኦሮሚያ ተፈጽሟል ይላል። ፖሊስ እዛ ሄደም ከተጀራሱ አለን። እኔ ያልገባኝ አንድ ፖሊስ እዛ ስለን ሄደው ፖሊስ ወይስ በንፋስ እንደሄደው ነው ያልገባኝ። ብዙ ጊዜ ይሄን የሚያቀርቡት የኦሮሞ ፌዴራሊስት ኮንግረስ አቶ ሞላቱ ገመቹ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግርን ይተቻሉ። ሶማሌና በኦሮሞ ማዕከል የሚደረገው ከአሁን በፊት አብሮ ቆይቶ ኖሮ በኢህአዴግ ዘመንም ለሃያ አምስት አመት ሙሉ በሰላም አብሮ የቆየ ህብረተሰብ አሁን ተነስቶ በዚህ በተወሰነ ጊዜ ውስጥ ተነስቶ በመሀሉ ይህን እንዲህ አይነቱን ነገር የሚፈጥር ህዝብ አይደለም። መንግስት ዜጎች በሀገራቸው ጉዳይ በነጻነት የሚነጋገሩበትን ሁኔታ መፍጠር እንዳለበት ሰማያዊ ፓርቲ አሳስቧል። መንግስት የራሱን የበኩሉን ጥረት ማድረግ አለበት። ሰማያዊም ለወጣቶቹም ሀሳባቸውን በውይይት በንግግር መነጋገር እንዳለባቸው ያምናል። ዓለም አቀፉ የፍልሰት ድርጅት አይኦኤም በኢትዮጵያ ስደተኞች ለአንድ ሳምንት እንዲታወሱ አድርጓል። ያ ትንሽ ዳይናሚክሱን ለየት የሚለው ስደተኞችን ተቀባይ ሀገርም ነች። ሁለተኛ ደግሞ ብዙ ሰዎች ደግሞ በህገወጥ መንገድም ከኢትዮጵያ ወጥተው በተለያዩ ሀገሮች ስለሚሄዱ ስደተኞችን አመንጪም ሀገር ነች። አቶ አለማየሁ ሰይፈ ስላሴ የዓለም አቀፉ የስደት ድርጅት አይ ኦ ኤም የህዝብ ግንኙነት ኃላፊ ናቸው። ይዘናቸዋል። በፌስቡክ ቪኦኤ አማርኛ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስገድም አጠር ላሉት ዜናዎች ተመልሰን መጥተናል። ትላንት ሰኞ ዩናይትድ ስቴትስ ሰሜን ምዕራባዊያዋ ዋሽንግተን ክፍለ ሀገር ውስጥ የተገለበጠው ባቡር በሰዓት አርባ ስምንት ኪሎ ሜትር መጓዝ በሚገባው መስመር ላይ በሰዓት አንድ መቶ ሀያ ዘጠኝ ኪሎ ሜትር ፍጥነት ሲበር እንደነበር የፌዴራሉ መንግስት መርማሪዎች ገልጠዋል። በኢራን በሚታገዙት የየመን ሁቲ አማጽያን የተተኮሰ ሚሳይል መትተናል ስትል ሳውዲ አረቢያ ዛሬ አስታወቀች። ሁቴዎቹ አማጽያን በሚሳይሉ ኢላማ ያደረግ ነው ሪያድ የሚገኘውን የሳውዲ ንጉስ ሳልማንን ቤተ መንግስት ነው የቤተ መንግስታቸውን ነው ማለታቸውን ሳውዲ አስታውቃለች። የሚሳይል ጥቃቱ በሰው ላይ የደረሰ ጉዳት እንደሌለ የሳውዲ ባለስልጣናት አስታውቀዋል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ይፋ ያደረጉትና ቻይናን የስትራቴጂ ተፎካካሪና ተፈታታኝ አድርጎ ያቀረበውን የብሔራዊ ጸጥታ ስትራቴጂ ሪፖርት ቤጂንግ ውድቅ አድርጋለች። የፕሬዝዳንት ትራምፕ አስተዳደር የብሔራዊ ጸጥታ ስጋቶችና እቅዶች የዘረዘረው ሪፖርት የቻይናና ኮሚኒስት ፓርቲ መሪዎች የሀገራቸውን አምባገነን ስርዓት ለማስፋፋት አእምሯዊ ውጤቶችን ከነባለቤቶቹ ለመስረቅና መንግስታዊ ምጣኔ ሀብት ስርዓታቸውን ለማስፋፋት አላማ ይዘዋል ሲል ወንጅለዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ በመደበኛ የማክሰኞ ጋዜጣዊ ጉባኤ ላይ ሲናገሩ ሪፖርቱ ቻይናን የገለጠበት መንገድ ሀቁን ለማጣመም የተደረገ ከንቱ ሙከራ ነው ብለዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራጋውንን አብረን ከአድማስ እንሻገር እንላችኋለን። ጋቢና ወደ ምሽቱ ቀዳሚ ዘገባችን እናልፋለን። ወደ ኦሮሚያ ይወስደናል፣ የምሽቱ ቀዳሚ ዘገባችን በኦሮሚያ ክልል ግድያና የተቃውሞ ሰልፍ በየቀኑ እየተሰማ ነው። በምዕራብ ሀረርጌ ዞን ባህዊ ጉዲና ዳሮ ለብ ወረዳዎች ውስጥ ሀያ ዘጠኝ የኦሮሞ ብሔረሰብ አባላት እንዲሁም ሰላሳ ሁለት የሶማሌ ብሔረሰብ አባላት ህይወት መጥፋቱና በሁለቱ ክልሎችና በመንግስት አካላት መካከል መፋጠጥ መኖሩን የሚያመላክቱ መረጃዎች እየወጡ ነው። የኦሮሚያ ክልል ግጭቱ የተፈጠረው የሶማሌ ልዩ ፖሊስ ድንበሩን አልፎ ገብቶ በጀመረው ጦርነት ነው ሲል የሶማሌ ክልል ደግሞ የጅምላ ጭፍጨፋ ነው ብሎታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝም በጅምላ የተፈጸመ ግድያ ነው ብለውታል። በኢትዮጵያ የተቃውሞ እንቅስቃሴ በስፋት መካሄድ ከጀመረባቸው ክልሎች አንዷ ናት ኦሮሚያ። ባለፉት ሁለትና ከዚያ በላይ አመታት በክልሉ ግድያና ሞት፣ ግጭት፣ አካል መጉደል፣ ንብረት መውደም መፈናቀል እየተሰማ ነው። ይህን ተከትሎ የመማር ማስተማር ሂደትም ተስተጓጉሏል። የኢኮኖሚ አለመረጋጋትም እየተፈጠረ ነው። ግጭቶቹና አለመረጋጋቶቹ ከአንዱ ወደ ሌላኛው የሚሻገሩ ናቸው። በዚህ ክልል ውስጥ ከሚሰሙና ከሚፈጠሩት ግድያዎች መካከል አንዱ በኦሮሚያ ክልል የሶማሌ ልዩ ፖሊስ ኃይል በድንበር አካባቢዎች እየፈጸመው ነው የሚባለው ግድያ መሆኑን ሲነገር መቆየቱም ይታወሳል። አርብ ጠዋት ታኅሣሥ አምስት ሁለት ሺ አስር አመተ ምህረት በምዕራብ ሐረርጌ ዞን ሀዊ ጉዲና ና ዳሮ ለብ ወረዳዎችም የተፈጸመው ደግሞ ከዚህ ቀደሞቹ የተለየ መሆኑን የኦሮሚያ ክልል የምዕራብ ሐረርጌ ዞን አቶ አብዱረዛቅ መሐመድ የኮሚኒኬሽን ኃላፊ ናቸው ይናገራሉ በየትኛው አቅጣጫ ከ ይናገራሉ አካባቢዎቹ በየትኛው አቅጣጫ ከተሰማ ክልል ጋር አይዋሰንም፣ ብለዋል ዛሬ ተጣራ ባሉት መረጃም በእነዚህ ወረዳዎች ውስጥ ቁጥራቸው የበዛ ሰዎች ሞተዋል፣ ቤቶች ተቃጥለዋል፣ ሰዎች ከቀያቸው ተፈናቅለዋል ይላሉ አቶ አብዱ ረዛቅ። እነዚህ ሀቢሩዲና ና ደር ወደ የሚባሉ ወረዳዎች ሶማሌ ክልል ወይም ደግሞ ክልል አምስት ጋር ድንበር የለንም፣ ጉርቢትናም የለንም። ባሌ በዛ በኩል አርሲ ነው፣ በዛ በኩል ምስራቅ ሐረርጌ ነው ሁለተኛ አሁን እኛ ከሶማሌ ክልል ወይም ደግሞ ከክልል አምስት ጋር ጉርብትና ያለን ሜሶ ና ወረዳ አካባቢ ነው ያለው። እዛ አካባቢ ያው እንደሚታወቀው በዚሁ በታህሳስ ወር ታህሳስ ሁለት ታህሳስ ሶስት የታጠቀ የሶማሌ ሀይል በሜሶ ወረዳ ኩፋ ሳዋ ቡሪ ሙሉ አካባቢ ስድስት ሰው በሎብን አምስት ሰው ቆስሏል። ወደ ዶባ ምስራቅ የምትባለው ቦታ ላይም አንድ ሰው ወለብናል። ይሄ ማለት ጉርብትና ያለበት ቦታ ማለት ነው። ሀዊ ግድና ና ጋሮ ለቡ በተመለከተ ችግሩ የተፈጠረው ሀዊ ግድና ነው። የሶማሌ ተወላጅ ዜጋ ሞተ የምባለው ችግሩ የተፈጠረበት ቦታ ሳይሆን ጋሮ ለቡ ላይ ነው። ጋድሎ የምትባል ማለት ነው። አንደኛ ሀዊ ግድና ላይ ችግሩ እንዴት ተነሳ የምለው ነገር ማብራራት ያስፈልጋል ማለት ነው። ችግሩ የተነሳው ማንስ ው ባናውቅም ታዎ እና ኢፍሳ የሚባል ሁለቱ ቀበሌ ላይ ነው አርብ ቀን ከጠዋቱ ሶስት ሰዓት ላይ የታጠቀ የሶማሌ የታጠቀ ኃይል በሶስት ቦታ ተቀናኝቶ ፕሮግራም እንዳልጎ ማለት ነው። ቶክሲክ ሀብታት ቶክሲክ ሀብትና ታቦ የምትባል ቀበሌ ላይ ብዙ ቤቶችን ያቃጥላል፣ ያሳድዳል፣ ሰው ይሰደዳል። እዛ ኢብሳ ላይም ይሄን ያል እንትን ይፈጥርና በዛ አካባቢ የሰው ሞት ቁሱን ሊፈጣል ማለት ነው። ይሄ ታቦና ኢብሳ የምለው ወረዳው የኦሮሚያ ክልል ነው። ኦሮሞችና የተሰደዱት ማለት ነው። ቶክስ የሶማሌ የታጠቀ ሀይል ነው ማለት ነው። ይሄ የተፈጠመው አርብ ቀን ነው ማለት ነው። ይሄ ሆኖ ሳለ ነው ጋዜሉ ላይ ተፈጠረ የሚባለው። እነዚህ አርብ ቀን ላይ የታጠቀ የሶማሌ ኃይል የፈጠረው ችግር ወይም ደግሞ ግድያ ሲፈጥር፣ ከዛ ከሞቱት ውስጥ አንዱ አመድ ጣህኖ አመድ ንጣህ። እስካሁን ድረስ ያው ጉዳዩ የጠራ ስለሆነ ነው ኮሚቴ ተባብሮ ይሞታል። ሲሞት ይሄ ጋድሎ ላይ ይህ ሰው በጥይት እርምታ በአንድ ቦታ ተሰብስቦ ያሉትን ሰላማዊ ዜጎች ላይ እርምጃ ይወስዳል ማለት ነው። እርምጃ መውሰዱ ተገቢ ነው? ተገቢ ነው ማለት አይደለም፣ ተገቢ አይደለም። አንድም ዜጋ ተገቢ አይደለም። ይህንን በተመለከተ የጋድሎ ህዝብ ከሶማሌ እዛ ውስጥ ከእነሱ ጋር ከምኖሩትም ይሁን ካሉ ሶማሌ ተወላጅ ጋር ሰላማዊ ነው ማለት ነው። የጠላትነት መንፈስ የለውም። ኢቨን ችግሩ ራሱ አልተፈጠረም እዛ ይሄ ክስተት የተፈጠረው አስራ አንድ ተኩል ሰዓት አስራ አንድ ሰዓት ተኩል በኋላ ነው ማለት ነው። ከዛ በኋላ ችግሩ ከታኦ እና ከኢብሳ ይዘልና በኒጋታው ቅዳሜ ቀን አሁንም በዚሁ በታጠቀው የሶማሌ ኃይል ኤጀር የሚባለው ቦታ ና ጫዳዳባ የምትባል ቦታ ላይ ድሬቲ ቀበሌ ላይ አሁንም ተኩስ ይከፍታሉ። በዚህ ተኩስ ወደ ሀያ ዘጠኝ የሚሆኑ የኦሮሞ ንጹሐን ዜጋዎች ሞተዋል። ወደ አስራ ሰባት መሆኑ ቆስለዋል። በአጠቃላይ የዛሬም ቢጨምር ስምንት መቶ ስድስት ቤቶች ተቃጥሏል። ወደ አስራ አራት ሺህ የመሆኑ ሰላማዊ የኦሮሞ ተወላጅ ከቤው ከንብረቱ ተፈናቅሎ በአሁኑ ሰዓት በየጢሳው በተለያየ ቦታ ላይ ይኖራል ማለት ነው። አቶ አብዱረዛቅ አያይዘው በሶማሌ ክልል በተለይ በጂጂጋ ከተማ ስድስት መቶ ሺህ ሰው ከተፈናቀለ በኋላ በተለያየ አካባቢ የሚኖሩ የሶማሌ ተወላጆች ስጋት ስላለባቸው በአንድ ቦታ ላይ ይሰባሰባሉ። ጋዱሉ ቀበሌ ውስጥም የተፈጠረው በአንድ መጠለያ ቦታ ላይ የገጠር ቀበሌ የቀበሌዋ መሰባሰቢያ ቦታ ላይ ባሉበት ነው አደጋው የደረሰባቸው ወይም ግድያው የተፈጸመባቸው ይላሉ በቤታቸው በመሬታቸው ባሉበት እየኖሩ በታጠቀ የሶማሌ ኃይል በቀበሌዋቸው መጥቶ ተኩሱ ከፍቶባቸው በተኩሱ እንጋ የተደፈባቸው ናቸው ማለት ነው። ጋቢሎ የምትባል ቦታ ከተማ አለችም ገጠነች፣ ፖሊስ ጣቢያ የላትም ቀበሌ ግቢ ነው። አርሶ አደር የቀበሌ ግቢ ነው። አንድ ሱ ነው። ሁለተኛ ችግሩ ተፈጥረው በሶማሌ እና በኦሮሞ መሀል የተፈጠረ ግጭት ወይም ደግሞ ተኩስ መካከል ሳይሆን በአንድ ግል ተነሳሽነት የተፈጸመ ግድያ ነው ማለት ነው። ስለዚህ ይህንን የኦሮሚያ ክልላዊ መንግስት አውጉዟል ማለት ነው። አውጉዟል፣ ህዝቡም አውጉዟል። የጋሉ ህዝብንም አይወክልም የዳሉ ወረዳን ህዝብ አይወክልም ኦሮሞና ኦሮሚያንም አይወክልም ብሎ አውጉዟል፣ ህዝቡም አውጉዟል። በሌላ በኩል በጂጂጋ ዩኒቨርሲቲ የሶማሌ ተወላጅ የሆኑትና በዩኒቨርሲቲው መምህር የሆኑት አቶ ጀማል አሊ ለአሜሪካ ድምጽ እንደተናገሩት ቦታው ምንም አይነት ወሰን የሌለው ልዩ ፖሊስ በዛ ቦታ ላይ ሊኖርም ሊደርስም እንደማይችል ገልጸው፣ እዛ የተፈጸመው የጅምላ ግድያ ነው ሲሉ አውግዘውታል። ልዩ ፖሊስ እዛ የሚያደርሰው ደርግ እራሱ አለ። እኔ ያልገባኝ አንድ ልዩ ፖሊስ እዛ ስለሄደው ልዩ ፖሊስ ወይስ በንፋስ እንደሄደው ነው ያልገባኝ። ብዙ ጊዜ ይሄን የሚያቀርቡት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በትላንትናው ዕለት ለጋዜጠኞች በሰጡት መግለጫ በቦታው የተፈጸመው በተለይ በጋዱሉ ቀበሌ ውስጥ የተፈጸመው የጅምላ ግድያ ነው ብለውታል። ቦታውንም ፖሊስ ጣቢያ ሲሉ ገልጸውታል። ነገር ግን የምዕራብ ሀረርጌ የኮሚኒኬሽን ጉዳዮች ኃላፊ በዛ አካባቢ ምንም አይነት ፖሊስ ጣቢያ የለም ይላሉ። የኦፌኮ አቶ ሙላቱ ገመቹ በበኩላቸው ሁሉም ነገር የተፈጸመው ጠቅላይ ሚኒስትሩ በሚመሩት ሀገር ውስጥ ነው። ለዚህ ደግሞ ኃላፊነቱን መውሰድ ያለበት እርሳቸው የሚመሩት መንግስት ነው ብለዋል። አድማጮች፣ ይህንን ዘገባ በተመለከተ ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ቀጣዩ ዘገባ ነው የምናልፈው። መንግስት ዜጎች በሀገራቸው ጉዳይ በነጻነት የሚነጋገሩበትን ሁኔታ መፍጠር እንዳለበት ሰማያዊ ፓርቲ አሳስቧል። ዛሬ በኢትዮጵያ የተከሰተው ሁኔታ የአፈናው መገለጫ ነው ሲሉ የፓርቲው ምክትል ሊቀመንበር ተናግረዋል። ፓርቲው ዛሬ ያወጣውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። ሰማያዊ ፓርቲ ዛሬ የሰጠው መግለጫ በምስራቅና ምዕራብ ሐረርጌ ዞን በተከሰተው ግጭትና በጠፋው የሰው ሕይወት ማዘኑን የገለጸበት ነው። እየተከሰቱ ካሉ ግጭቶች አንጻር መወሰድ አለባቸው ያላቸውን እርምጃዎችም በፓርቲው የብሔራዊ ምክር ቤት አባል አስናቀ ጃንገማ የተነበበው መግለጫ አመልክቷል። የዜጎቻችን ሕይወት የቀጠፉም ሆነ ምክንያት የሆኑ ሰዎችን አስፈላጊውን መጣራት ተካሂዶ ለፍርድ እንዲቀርቡ። ሁለት በከፍተኛ ትምህርት ተቋማት ውስጥ የተፈጠረው መማር ማስተማር ሂደት መስተጓገል በአግባቡ ሁሉንም የሚመለከታቸው አካላት አሳትፎ በመፍታት እንዲጀምር። ሶስት የስፖርት ማዘወተሪያ ቦታዎች የፍቅር የወንድማማችነት እሴት ማጎልበቻነሻቸው እንዳይስቱ መጠየቅ እያንዳንዱ ዜጋ ኃላፊነት እንደሆነ በመገንዘብ ሁሉም አካላት ለዚህ በኃላፊነት ራሳቸውን እንዲያስገዙ ሰማያዊ ፓርቲ እየጠየቀ ዛሬም ኢትዮጵያን የመታረግ በሀገራችን አሳሳቢ ደረጃ ላይ የደረሰውን ቀውስ ለመፍታት ሁሉም የህብረተሰብ ርብርብ እንደሚያስፈልግ እምነቱን ይገልጻል። የፓርቲው አመራሮች በሰጡት ማብራሪያ እየተከሰቱ ያሉ ግጭቶች በአገሪቱ ካለው የፖለቲካ ሁኔታ ጋር ጭምር እንደሚገናኙ አብራርተዋል። ምክትል ሊቀመንበሩ አቶ ጌታነህ ባልቻ እንደሚያምኑትም ዜጎች ሀሳባቸውን የሚገልጹበት መድረክ አለመኖሩ በከፍተኛ ትምህርት ተቋማትና በሌሎችም አካባቢዎች ግጭቶች እንዲፈጠሩ አስተዋጽኦ አበርክቷል። ለማስተካከል መንግስት የራሱን የበኩሉን ጥረት ማድረግ አለበት። ሰማያዊም ለወጣቶቹም ሀሳባቸውን በውይይት በንግግር መነጋገር እንዳለባቸው ያምናል። ግን ያ የተመቸ ሁኔታ ስላለ ነው ብለን ግን አንጠብቅም። እነዛ ለመነጋገር የሚያስችል መድረክ ከውጭ ቢኖር ኖሮ ምናልባት አሁን የተከሰተው አይነት ሁኔታ ባልተፈጠረ ነበረ። ሀሳቦቻችን በነፃነት የምንገልጽባቸው መድረኮች ቢኖሩ ኖሮ ጥያቄዎቻችን በነጻነት መግለጽ ማንጸባረቅ የምንችላቸው መድረኮች ቢኖሩ ኖሮ የኳስ ሜዳዎችን፣ የትምህርት ቤት መማሪያ ቦታዎችን፣ ሌሎችንም ጭምር ለዚህ አይነት ሁኔታ መጠቀም ባልቻልን ነበረ። ይሄ የአፈናው መገለጫ ነው። ስለዚህ አሁንም መንግስት መክፈት አለበት። ሰዎች ተነጋግረው ሀሳባቸውን መግለጽ የሚችሉበትን መድረክ ማድረግ አለበት። የታሰሩ የፖለቲካ እስረኞችንም የህሊና ታሳሪዎችንም መፍታት አለበት። ከተፈጠረው ችግር መውጣት የሚቻለው በመነጋገር ብቻ እንደሆነ ያብራሩት ደግሞ የፓርቲው የስራ አስፈጻሚ ኮሚቴ አባል አቶ ሰኢድ ኢብራሂም ናቸው። እንደ ዜጋ ሰማያዊን የሚያሳስበው የአንድም ሰው ህይወት መቀጠፍ እንደሌለበት ነው። ይህ የሚያሳየን ነገ ሩዋንዳን ላለመሆናችን፣ ነገ የመንን ላለመሆናችን ምንም ዋስትና የለንም። ይህም ስለሚያሳስበን ነው። ኢትዮጵያን ማን ታደጋት እያል ከምሁራን ጋር፣ ከፖለቲካ አክቲቪስቶች ጋር፣ አሁን በመቀጠል ደግሞ ከሃይማኖት ምሁራን ጋር መነጋገር የምንፈልገው የምንወጣበት መንገድ በውይይትና በመነጋገር መሆን አለበት ብለን ስናምን ነው። ላለፉት ዓመታት በጠመንጃ የመጣውን አይተናሩላችን ከዛ ዙሪት ውስጥ መውጣት የምንችለው ዜጎች በሀገራቸው ጉዳይ ያገባናል ብለው ሲነጋገሩ ነው። የኢትዮጵያ መንግስት ሀሳብን በነጻነት የመግለጽ መብት በሀገሪቱ ስላለመከበሩ ከተቃዋሚዎች የሚሰነዘሩ ትችቶችን አይቀበልም። የሰማያዊ ፓርቲ አመራሮች በዚሁ መግለጫ ከጋዜጠኞች ለቀረቡ የተለያዩ ጥያቄዎችን ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ትላንት ላይ የዋለው አለም አቀፉ የፍልሰት ቀን በኢትዮጵያም ታውሷል። ስደተኞችን በሚመለከቱ ሀሳቦች የተነሱበት ዝግጅቶች ለአንድ ሳምንት ተካሂዷል። በፍልሰት የተሰራች ዓለም ተብሏል ቀኑ ሲከበር በኢትዮጵያ በኢትዮጵያ የአይኦኤም ወይም የዓለም አቀፉ የስደት ድርጅት የሕዝብ ግንኙነት ኃላፊ የሆኑት አቶ አለማየሁ ሰይፈ ስላሴ ሁኔታውን በተመለከተ ማብራሪያ ሰጥተውናል። መስታወት አራጋው ናት ያነጋገረቻቸው። የፍልሰትን አስከፊ ገጽታ የሚያሳዩ በተለያዩ ሀገሮች የተሰሩ ጥናታዊ ፊልሞች ባለፈው ሳምንት በተከታታይ ለእይታ ቀርበው ነበር። ዩርስ ኦፍ ሊቪንግ፣ ዚስ ኢዝ ኖት ፓራዳይስ፣ ሆም ናና የተሰኙት ለእይታ ከቀረቡት ውስጥ ጥቂቶቹ ናቸው። እንግዲህ የአይኦኤም ቢሮዎች ከመቶ ስልሳ በላይ ስለሆኑ ከመቶ በላይ በሚሆኑት ውስጥ የተለያዩ ዝግጅቶች እየተደረጉ ይከበራሉ እና እኛ ሀገር ውስጥ ወይንም ኢትዮጵያ ውስጥ ወርልድ ቢልት ባይ ማይግራንትስ ወይንም በፍልሰት የተሰራች ዓለም በሚል መሪ ቃል ነው ያከበር ነው። እና የተለያየ ኢቬንቶች አድርገናል። ባለፈው ሳምንት ውስጥ ዓለም አቀፍ ፊልም ፌስቲቫል ነበረ ግሎባል ማይግሬሽን ፊልም ፌስቲቫል የሚል እና እሱን በአዲስ አበባ ላይ የተመረጡ ፊልሞች አሳይተን አልኛም ኢትዮጵያ ውስጥ እንግዲህ ትግራይ ላይ ደግሞ የተለያዩ ካምፖች ውስጥ ግሎባል ማይግሬሽን ፊልም ፌስቲቫልን አሳይተናል። ይሄ እንግዲህ የተለያዩ ሀገር ውስጥ ያሉ በስደት ወይንም በፍልሰት ላይ ያሉ ሰዎች ታሪክን የሚያሳዩ ጥናታዊ ፊልሞች ናቸው የታዩበት። ማስተማሪያ የሚሆኑ ግንዛቤ ማስጨበጫ የሚሆኑ ናቸው። እነዚህ በተለያዩ ካምፖችም ውስጥ የተደረገው የማሳየት ስነስርዓት ለምንድን ነው? ግንዛቤ ማስጨበጥ ስለሚያስፈልግ፣ ሰከንዳሪ ማይግሬሽን ወይንም ከአንድ ሀገር ተሰደው ሌላ ሀገር ውስጥ ስደተኝነት የሚቆዩ ስደተኞች ገና በደላላ ተወስበው ሰው ወደ ሌላ ህገወጥ ስደት እንዳይዳረጉና ለከፋ እንግልት እንዳይዳረጉ ለመከላከል ነው። ስለዚህ ይህንን ለማድረግ የሚጠቅም ብለን ያሰብነውን ፊልም ፌስቲቫል አዘጋጅተን በዚህ አድርገናል። ይሄ ባለፈው ሳምንት ውስጥ ነው የተደረገው። በተጨማሪ ደግሞ በአይኦኤም ቢሮ ውስጥ የተለያዩ አጋር ድርጅቶቻችንን ጋብዘን እና ግንዛቤ ማስጨበጫ ብቻ ሳይሆን ማነቃቂያም እንዲሆን ዓለም አቀፍ የፍልሰትን ቀን በፖኤትሪ ወይም በግጥም እና በጃዝ ሙዚቃ በስዕል፣ በመሳሰሉ በስነ ጥበቦች እንዲገለጽ አድርገን ይህንን ቀን አስታውሰን አክብረናል። በኢትዮጵያ የፍልሰት ቀን መከበር ለየት የሚልበትን ምክንያት አቶ አለማየሁ እንዲህ ይገልጻሉ። እንግዲህ ኢትዮጵያ ትንሽ ዳይናሚክሱን ለየት የሚለው ስደተኞችን ተቀባይ ሀገርም ነች። ሁለተኛ ደግሞ ብዙ ሰዎች ደግሞ በህገወጥ መንገድም ከኢትዮጵያ ወጥተው በተለያዩ ሀገሮች ስለሚሄዱ ስደተኞችን አመንጪ ማገር ነች። በዛ ደግሞ በስደተኞችም በዚህ በኩል አቋርጠው የሚሄዱባትም ስለሆነች እንግሊዝኛው ትራንዚት ሶርስ እና ዴስቲኔሽን የሚለው ወይንም መነሻ መተላለፊያና መቆያ የሆነች ነች ለስደተኞች ስደተኛ ብቻ ሳይሆን ለፍልሰት በአጠቃላይ ስለዚህ በዚህ መሰረት ከፍተኛ የሆነ ስደተኞችን ተቀብላ ከስምንት መቶ ዘጠና ሶስት ሺህ በላይ የሆኑ ስደተኞችን እያስተናገደች ነው። እንግዲህ ይህንን መረጃ የሰጠን ኒንችያር ነው። እና ከፍተኛ ቁጥር ነው። በአፍሪካ ውስጥ አንደኛው ባይሆን ሁለተኛው ሳይሆን አይቀርም ተብሎ ነው የሚገመተው ይሄ ቁጥር። ስለዚህ ይህን ያህል ስደተኛ እንግዳ አድርጋ እያስተናገደች ነው። ከዚህ ውስጥ ደግሞ እንግዲህ ግማሽ ያህል የሚሆኑት ወይም ከግማሽ ግማሽ ያህል የሚጠጉት ሳውዝ ሱዳን ሪፊጂዎች ነው። ከግጭቱ ተከትሎ የመጣ ነው። ሁለት ሺህ አስራ ሶስት መጨረሻ ላይ ጀምሮ የተነሳ ግጭት እስካሁን ድረስ ያው ሳይረግብ ቀጥሎ ብዙ ሰዎችን መፈናቀል ዳርጓል እና አብዛኛው ሰው ከዛ የመጣው በዚህ ምክንያት ነው። ስለዚህ በነዚህ በነዚህ ምክንያቶች ኢትዮጵያ ስደት የሚለው ቃል በጣም ያገባታል ሰዎች ስደት እንዳይገቡ መከልከል ባይቻልም ሕገወጥ መንገድን እንዳይከተሉ መረጃን በሰፊው ማዳረስ እንደሚገባ አቶ አለማየሁ በመጨረሻ ገልጸውልናል። ሰዎችን በሕገወጥ መንገድ አፊዱ የሚለው መልእክት ዞሮ ዞሮ ተቀባይነት ሲያገኝ ወይንም ከተለያየ ቦታ ያሉ ሰዎች እንደዚህ አይነት አማራጮች እየወሰዱ መሄዳቸው የበለጠ ለአደጋ እንደሚያጋልጣቸው ማስታወስ እና መጠቆም ይገባናል። አንደኛው ይሄ ነው። በሌላ በኩል ደግሞ ማይግሬሽን ራሱ ደግሞ ለተለያዩ ሀገሮች ብልጽግና፣ የእውቀት፣ የልምድ ልውውጥ የመሳሰሉትን በጎ ጎኖችንም የሚያሳይ መልዕክት ማስተላለፍ አለብኝ። ስለዚህ ሁለቱንም የተለያዩ ሳይቶች የተለያዩ ጎኖችን የማይግሬሽን በሚያሳይ መልኩ ነው ያከበር ነው፣ ለዛ ነው። አቶ አለማየሁ ሰይፈ ስላሴን ለሰጡን ማብራሪያ እናመሰግናለን። ተከታዩ ዘገባችንም ከዚሁ ከፍልሰትና ስደት ጋር የተያያዘ ይሆናል። ስደት እጣፋንታቸው እንዲሆን ለተገደዱና ከቦታ ቦታም በመንከራተት ላይ ለሚገኙ ቁጥራቸው በሚሊዮኖች ለሚሰላ ሕጻናት ደህንነትና ጥበቃ መረጋገጥ ሀገሮች ይበልጥ መትጋት አለባቸው ሲል የተባበሩት መንግስታት ድርጅት የሕጻናት መርጃ ማለትም ዩኒሴፍ ባሰማው ጥሪ አሳስቧል። ሊሳሽ ላይን ከድርጅቱ ዋና መቀመጫ ጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ ይዞታል። ሀምሳ ሚሊዮን ህጻናት በዓለም ዙሪያ ከቦታ ቦታ በመንቀሳቀስ ላይ ናቸው ያ ዩኒሴፍ የተሻለ ህይወት ፍለጋ በፈቃዳቸው ወደ ተለያዩ አካባቢዎች በማቅናት ላይ ካሉ ወላጆቻቸው ጋር በሚያደርጉት ጉዞ ከሞላ ጎደል ደህንነታቸው የተጠበቀ ህጻናት ቢኖርም እንኳን ሌሎች አያሌ ሚሊዮን ሕፃናት ግን ጉዞ በፈቃዳቸው የሚደረግ ፣ ደህንነታቸውም ከእንግልትና ከአደጋ የራቀ አይደለም። እንደ ዩኒሴፍ አመላካች አኃዛዊ መረጃዎችም ለምሳሌ የሚያህል በዓለም ዙሪያ ለሕይወታቸው ከፍተኛ አደጋ በተጋረጠበት የፍልሰት ጉዞ ከቀያቸው ለመነቀል የተገደዱ ሕፃናት ቁጥር 28 ሚሊዮን ይደርሳል። እንዲህ ባለው የመከራ ጉዞ በአብዛኛውም ካለሙበት በሰላም እንደርሳለን የሚል ተስፋ ሰንቀው የተነሱት ስደተኞች ተስፋቸውን በሕገ ወጥ አስተላላፊዎቻቸው ላይ ለማሳደር ይገድዳሉ። እናም ይህ የመከራ ጉዞ ሲነሳ በማገባደድ ላይ ያለነው የአውሮፓውያኑ 2017 ዓ ም ከሁሉ የከፋና ዘግናኝ ነው ሲሉ የዩኒሴፏ ቃል አቀባይ ሳራ ክረዌ ያስታውሳሉ። አራት መቶ ሕፃናት አውሮፓ ለመግባት በተደረገ ባህር አቋራጭ ጉዞ ሰጥመው ማለፋቸውን መስክረናል። ቁጥራቸው ከ32000 በላይ የሚገመት ሕፃናት ዛሬ በሊቢያ ታግተው ይገኛሉ። ከእነኝም ውስጥ ቁጥራቸው ከ11000 በላይ የሚሆኑ ወላጆቻቸው አብረዋቸው የሉም። ያለ ወላጆች አጃቢነት ብቻቸውን የሚጓዙት አያሌ ሕፃናት እጅግ በበረታው የክረምት ዝናብና ቅዝቃዜ ተራራ ቧጦ በሚደረገው የመከራ ጉዞ ሲማስኑ አስተውለናል። ባህሩን ማቋረጥ ተስኗቸውና በአንዳንድ ደሴቶች ላይ የሚሄዱበት አጥተው ሲንከራተቱም ተመልክተናል። ቃል አቀባዩዋ አክለውም በዚህ የከፉ ፈተናዎች የተመላ የስደግ ጉዞ ላይ ያሉት ሕፃናት አንዳንዴም ከደረሱበት አገር ተይዘው በግድ ወደ መጡበት እንዲመለሱም ይደረጋሉ። የባህር ቀለብ የመሆንና ብሎም ለስር የመዳረግ ዕጣ ጭምር ይጠብቃቸዋል ብለዋል ጉዞ የሚያደርስባቸው እንግልት ያነሰ ይመስልም በብዙ ሺዎች የሚቆጠሩ ጨቅላ ሕፃናት ለተጨማሪ የመብት ጥሰት፣ የጉልበት ብዝበዛና ባርነት ይጋለጣሉ ያሉት ክሮዊ፣ ይህ ግን መቅረት የሚችል ነው ሲሉም አስረድተዋል። ለእነኚህ ወገኖች ደህንነቱ የተጠበቀ ሕጋዊ አማራጭ መኖሩን ለምሳሌ ያህል በተለያዩ ምክንያቶች ከቀያቸው ለመፈናቀል ለሚገደዱ ሕፃናት በሰብአዊ ጉዳዮችና ለትምህርት በሚል የሚሰጡ የጉዞ ቪዛዎች እንዲያገኙ አገሮች ሊወስዷቸው የሚገቡ እርምጃዎች ውስጥ መሆናቸውን አመልክተዋል። በስደት ባሉበትም የሕፃናቱን ደህንነት ለማስጠበቅና እንክብካቤ ያገኙ ዘንድ የሚያግዙ አዎንታዊ እርምጃዎች ያስፈልጋሉ። ከእነኚህም ውስጥ በስደት በተጠለሉበት አገር ከስር ይልቅ ሌሎች ማኅበረሰብ አቀፍ አማራጮች፣ የጤና አጠባበቅ ጣቢያዎችና የትምህርት ዕድል እንዲያገኙ ፍትሕና የከፉ ፈተናዎችን አልፌ የመጣሁበትን የምከራ መንገድ መልሼ እንዳይ ተይዤ በግድ ወደ መጣሁበት እመለስ ሲሆን የሚል ስጋት እንዲነሳላቸው የሚያደርጉ እርምጃዎችን ይጨምራል ሲሉ ቃል አቀባዩ መላ ያሉትን በዝርዝር አስረድተዋል። አሉላን ለዘገባው እናመሰግናለን። እንግዲህ አድማጮች የምትከታተሉት የጋቢና ቪዮኤ የምሽት ዝግጅታችንን ነው። አሁን እዚህ ጋር አንድ ሙዚቃ እንጋብዛችሁ። እሱ ባለው ይታየው ወይም የሺ ትርታዬ በሚል በቅርቡ ካወጣው አልበም ላይ ትርታዬ የተሰኘውን ዜማ እንጋብዛችሁ። ትር ፀሐይ ነሽ ትር ብርሃን ትር ፀሐይ

የዛሬው ፕሮግራማችን በዚሁ ወደ የምጠናቀቁ ነው። አዎ እንግዲህ አድማጮቻችን አስተያየት ካላችሁ በፌስቡክ አት ቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪ ኒውስ ዶት ኮም ላይም አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነውን የሚስታወት አድራጋውና ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋትሱ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን በዚህ በጀመር ነው ሙዚቃ ትርታይ እንሰናበታለን። መልካም ምሽት አለሜ